ግርማይ ገብሩ በዘንድሮ ምርጫ ህወሀት ኢህአዴግን ወክለው በመቀሌ ምርጫ ክልል የሚወዳደሩትን ዶክተር አዲስ አለም ባሌማን አነጋግሯል። ወደ ግርማይ። ዘንድሮም የኢህአዴግ የምርጫ መሪ ቃል መጪው ዘመን አሁንም ከኢህአዴግ ጋር ብሩህ ነው ይላል። ብዙዎች ሲያነሱት ይህን ጥያቄ አሁንም የምትለዋን ቃል ይጠቅሳሉና ስለዚህ እስኪ እንደሚታወቀው ባለፉት 12 እና 13 አመታት፣ በሁለት አሃዝ በሁለት ዲጂት ያደግንበት ሁኔታ ነው ያለው። ኢትዮጵያ በጣም በፈጣን ሁኔታ ከሚያድጉት አገሮች መሀል እንደሆነ እኛ ብቻ ሳንሆን አለም የመሰከረው ነው። ስለ ኢትዮጵያ እድገት፣ ስለ ኢትዮጵያ ኢንቨስትመንት፣ ስለ ኢትዮጵያ የኢንዱስትሪ ግንባታ ብዙ ሚዲያዎች በአሁን ጊዜ የሚዘግቡት ነገር ሆኗል። ይሄ ነገር ባለፉት አምስት አመታት ሆን ብለን እዛ ላይ ተረባርበን የሰራነው ነገር አለ። ትልቅ ውጤት እየተገኘ ነው። እንግዲህ ለሚቀጥለው አምስት አመት ደግሞ የእድገትና የለውጥ ሁለተኛ ወቅት አዘጋጅተናል። በዚህ እቅድ መሰረት የሚቀጥለው አምስት ዓመት በጥሩ ሁኔታ ከተረባረም ይቺ ሀገር መካከለኛ ገቢ ክበብ ለመግባት የምትቀራረብበት ሁኔታ እንፈጥራለን ነው። እንግዲህ ከገባን ጥሩ፣ ካልሆነ ደግሞ እንግዲህ ከድህነት እየተላቀቀ የሚወጣበት ሁኔታ እንፈጥራለን ነው። ለዚህ ነው አሁንም ብሩህ ነው የሚለው። የተጨበጠ እቅድ የሚታይ እቅድ፣ በኋላ ደግሞ የሚሰፈር የሚለካ እቅድ ይዘን ነው እየተወዳደር ነው ያለ ነው። ዶክተር አዲስ አለም ባሌማ እንግዲህ በመቀሌ የምርጫ ክልል ነው የሚወዳደሩት እና ለመሆኑ የመቀሌ ሕዝብ ችግሮች ምንድን ናቸው? ኢህአዴግ እነኚህን ችግሮችን ለመቅረፍ ነን እየተወዳደርን ያለነው የሚልበት ምክንያት ምንድን ነው? እንግዲህ የመቀሌ ሕዝብ ከሌላው የኢትዮጵያ ሕዝብ የተለየ ችግር የለውም። ተመሳሳይ ችግር ነው። ከድህነት መውጣት ኢኮኖሚው ማደግ አለበት፣ በፍጥነት ደግሞ ማደግ አለበት። ማለትም ቢሆን በተመሳሳይ መንገድ በኢኮኖሚው እንዲያድግ እናደረጋለን ነው። እንግዲህ እሱ ብቻ አይደለም፣ የተለያዩ ችግሮች አሉ። ኦፍኮርስ የውሃ ችግር ብዙ ጊዜ የሚፈታተናት ነው። በአሁኑ ጊዜ ማስተንፈሻ የሚሆኑ ፕሮጀክቶች እየሰራን ነው። ግን ትልቁ ደግሞ የግባ ፕሮጀክት ኦልሬዲ መንግሥት ተቀብሎ ፕሮጀክት ቀርጾ ለኤግዚም ባንክ የቻይና ኤግዚም ባንክ ለብድር አቅርቦታል። በቅርቡ ይፈቀዳል የሚል እምነት አለን። በዛ መሰረት ትልቁ መፍትሄ ይጀምራል። እንግዲህ ግድብ መገንባት ሁለትና ሶስት አመት ይጠይቃል። ግን ለሁለት ሶስት አመቱ ደግሞ የሚሰሩ ስራዎች አለ። ለምሳሌ ገረብ ሰገን አካባቢ ለአካባቢው ልማት የተዘጋጀ ግድብ፣ ግማሹ ደግሞ ወደ መቀሌ ማስተንፈሻ የሚሆንበት እየሰራ ነው። ሌሎቹም ደግሞ በተለያዩ የጉድጓድ ውሃዎች እየሰራ ነው እነዚህ ማቆያዎች ናቸው። ግን በመሰረቱ መቀለ የኢንዱስትሪ ማዕከል እየሆነ ነው። ያው ሁላችን የጨርቃ ጨርቅ ኢንዱስትሪዎች ወደዚህ እየመጡ ነው። የብረታብረት ኢንዱስትሪዎች እየመጡ ነው። እነዚህ ደግሞ ከሰው በላይ ውሃ ይፈልጋሉ። ስለዚህ ትልቁ መፍትሄ ያው የግባ ግድብ ነው። እሱ ደግሞ ፌዴራል መንግስት ተቀብሎት በዛ ትራክ ነው እየሄደ ያለው። ሌላው ሌሎች የመልካም አስተዳደር ጉለቶች አሉ። እነዚህ ከህዝቡ ጋር ጊዜት መካከል የምንፈታቸው ነገሮች ይሆናሉ። በአንድ በኩል ግልጸኝነትን፣ በሌላ በኩል ደግሞ ተጠያቂነትን በማጠናከር የምንሄድባቸው ነገሮች ይሆናሉ። ኢኮኖሚክ ስፔሱ ሲሰፋ የፖለቲካል ስፔሱ ይሰፋል። ለሁሉም የሚሆን ለዲሞክራሲ መጠናከር ሁኔታ ይፈጠራል። እና እነዚህ ነገሮች ለመስራት እድሉ አለ። የማይጨበጡ የማይዳሰሱ አይደሉም። በቅርብ ያሉ ነገሮች ስለሆኑ ህወሀት ኢህአዴግ እነዚህ ማስቀጠል አለበት ይችላልም ይገባልም የሚል እመስላለን ነው። ተቃዋሚዎች እንደሚሉት ህወሀት ኢህአዴግ የህዝቡን ችግር መፍታት አይችልም፣ በተለይ ከውሃ ጋር በተያያዘ እዚሁ የመቀለን የውሀ ችግር መፍታት አቅቶታል የሚል ነው። አጽንኦት ሰጥተው የሚናገሩትና ኢህአዴግ በአሁኑ ሰዓት ምን ያህል ቁርጠኛ የሆነ እርምጃ እየወሰደ ነው። እንግዲህ እነዚህ ሰዎች ችግር መፍታት አቅቶታል ለማለት ይሄ መፍትሄ አለ ማለትም እንኳን የሚችሉ ሰዎች አይመስልኝም። ግን ቅድም እንዳልኩት ህዋት ኢህአዴግ መለስ የኢንዱስትሪ ማዕከል እየሆነ ነው። የጨርቃ ጨርቅ ፋብሪካዎች ማዕከል እየሆነ ነው። አሁን የምናያቸው ፕሮጀክቶች በጣም ሰፋፊ ናቸው። ማጋርመት ብቻ ሳይሆን አሁን የምናየው የዚህ የህንድ ኢንቨስትመንቱ ትልቅ የቴክስታይል እና የጋርመንት ፋብሪካ ነው። ዲፒኤል የባንግላዴሹ ከፍተኛ ኢንቨስትመንት ነው። የብረታ ብረት ኢንዱስትሪም አለ፣ የኢንጂነሪንግ ኢንዱስትሪም አለ፣ የሞተር ፍብረካ ኢንዱስትሪም አለ። ኦልሬዲ ግንባታው እያለቀ ነው። እንደዚህ እንደዚህ የመሰሉ በብዛት እየመጡ ናቸው። ፋብሪካዎች እንግዲህ እንደሚታወቀው እንደ በግ ወደ አንድ የሚሰባሰቡ ፍጥረቶች ናቸው እና እነዚህ ከሰው በላይም በጣም ብዙ ውሃ የሚጠይቁ ናቸው እና ለእድገትም ወሳኝ ነው። ከዚህ ተነስቶ በጉድጓል ወይም በትናንሽ ግድብ ሳይሆን በትልቁ በትልቅ ግድብ መደረግ አለበት ብሎ ጥናቱ የራሱ ጊዜ ይጠይቋል። አሁን ፋይናንሱ ከክልሉ አቅም ባጀት አቅም በላይ ነው። ቅድም እንዳልኩት ቻይኒዝ ኤግዝም ባንክ ደርሷል። እዛም የተለያዩ ሪቪዎች አልፎ በቅርቡ ይፈቀዳል። ወደ ግንባታ እንገባለን። ይሄ መሰረታዊ መፍትሄ ይሆናል። እንግዲህ ፖለቲካ አማራጭ በማቅረብ ነው። እኔ የሚታየኝ የጥላቻ ፖለቲካ የትም የሚያደርስ አይደለም። አንዳንድ ጊዜም የኩርፊያ ፖለቲካ የሚሰራ ነገር አይደለም። ግን ለማንኛውም የሚታወቁ ሰዎች ናቸው። ችሎታቸው፣ አቅማቸው የሚታወቁ ሰዎች ናቸው። ዋህት ያደግ ረጅም ጊዜ ይናገር መርት መጥቷል። አሁንም ቢሆን ይሄ መንግስት ከፍተኛ ስራ እየሰራ መሆኑ ሪኮግኒሽን ያገኘ መንግስት ነው። በዛም የሚታወቅ መንግስት ነው እና ከዛ በላይ ግን መስራት አለብን ነው። ድህነት የምትቆይበት የተመቻቸ ቦታ አይደለም። አስቀያሚ ነው ነው። ስለዚህ መረጥ አለብን ነው። እኛ ራሳችን ራሳችንን የምንገፋበት ነው እንጂ እነሱ ስላሉ ላይታች የምንልበት ሁኔታ አይደለም ለማለት ነው። በተለይ ደግሞ በትግራይ ያለው የሰብአዊ መብት ይዞታን ስንገመግም እንዴት ነው የሚመለከቱት ዶክተር የመናገር የመጻፍ የመሰብሰብ ነጻነት ተረጋግጧል ወይ እንዴት ነው እዚህ ላይ እስኪ በግልጽ ይንገሩኝ እነዚህ መብቶች በህገ መንግስት ተረጋግጠዋል ህገ መንግስት የተቀመጠው ነገር ተግባራዊ እንዲሆኑ የተለያዩ ሁኔታዎችን ይጠይቃል ጊዜም ይጠይቃል ሁኔታዎች መመቻቸት አለባቸው ብዙ ነገሮች አሉ ለምን ይሄን ጻፍክ ለምን ይሄን ተናገርክ እየተባለ የሚያዝ ወይም ደግሞ የሚጎተት ሰው የለም ግን አሁን የሚጻፈው ነገር በአብዛኛው የጥላቻ ፖለቲካ ነው። ግን ይሄም ቢሆን ማንም ሰው የሚገድበው ሰው የለም ገደብ የለበትም። ስለዚህ ተግባራዊ የሆነ ነው ማለት ይቻላል። ግን ከዚህ በላይ ተግባራዊ መሆን ይችላል። ሁኔታዎች መመቻቸት አለባቸው። በቅርቡ ዶክተር መራራ እንደተናገሩት ኢህአዴግ ሁለት ምርኩዝ አለው ይላሉ፣ ቃል በቃል ምርጫ ቦርድና ጠመንጃ ካልሆነ በተለይ ደግሞ አረናም በቅርቡም እንደገለጹት ዘንድሮ ህወሓት ኢህአዴግ ኮሮጆን ካልዘረፈ ሊያሸንፍ አይችልም ይላሉና በዚህ ላይ ያሉት አስተያየት እኔ ይህን አስተያየት ወደ ከተማው ገብቶ ገበያ ውስጥ ገብቶ ሰውን እያለሁ ከመጠየቅ ነው የሚሻለው። አረና እዚህ አካባቢ ተቀባይነት ካለው በምን ነው ተቀባይነት የሚኖረው? ፕሮግራም አለው? አማራጭ ሀሳብ አለው? ምንድን ነው ለህዝቡ ያሰራጨው አማራጭ ሀሳብ አለ። በምን ነው ሰው የሚቀበለው? ዝም ብሎ መቀበል የሚባል ነገር እኮ አይደለም። ሰዎቹ ረጃጅሞች ስለሆኑ፣ መልካም መልካሞች ስለሆኑ፣ ምን ስለሆኑ ነው? እና በሀሳብ ነው። ሀሳቡ የታየ ዶክተር መረራ ሀሳቡ ላይ ትንሽ ችግር አለባቸው። እና ሁሌም የራሳቸው ሀሳብ አይደለም የሚያቀርቡት። ሁሌም የኢህአዴግን የሆነ ነው። አንዳንድ ጊዜም አሉባልታ ነው። መከላከያው ህገ መንግስት ለመጠበቅ ነው የቆመው ያ ነው ስራው። በምርጫ ውስጥ ገብቶ እያንዳንዱ አባል ራሱ የመምረጥ መብት አለው፣ ግን እንደ ኢንስቲትዩሽን ግን ምርጫ ውስጥ ገብቶ የሚዘበራርቅበት ሁኔታ የለም። እንደዛ አድርጎ አያውቅም። ሁለተኛ በተደጋጋሚ እኔ ዶክተር ምራራን አሁን ራሱ ኢህአዴግ ከጀመረ ጀምሮ እዛ መድረክ አሉ። ፕሮፌሰር በየነም እሳቸውም ያው እዛ ፖለቲካው መድረክ አሉ። እነሱም ራሳቸው አዲስ አበባ ያረጀ ሀሳብ ነው የሚደጋግሙት። በቃ ኢህአዴግም መሳደብ ነው ሁሌም፣ አዲስ ሀሳብ የለም፣ ሁሌም መሳደብ ነው፣ ሁሌም መሳደብ ነው። የታለ አዲስ ሀሳብ? የታለ አማራጭ ሀሳብ? ሀሳብ ያምጡ፣ ሀሳብ ያምጡና ይሞክሩት። አለበዚህ ሀሳብ ከሌላቸው ግን አንድም ድምጽ አያገኝም። በጥላቻ ፖለቲካ የሚነዳ ህዝብ አይደለም ዶክተር አዲስ አለም ባሌማ በሚወዳደሩበት የመቀለ ምርጫ ክልል ውስጥ ከእርሶ ጋር ከአሁን በፊት አብረው በአንድ መስመር የታገሉ አሁን ደግሞ በአመለካከት ከርሶ የተለዩ የእርሶ ጓደኛ የነበሩ ናቸው። ከእርሶ ጋር የሚወዳደሩት አቶ ገብሩ አስራት አረናን ወክለው። እስኪ በእውነቱ ዶክተር ምንድን ነው የሚሰማዎት? እኔም በጣም ነው በጣም ነው ማዝ ነው። ለምንድን ነው መለያየት ያለ ነው ፖለቲካ ውስጥ የትም መድረክ በትግል ጊዜም እያለን ጠመንጃውን ጥሎ ወይም ጠመንጃውን ይዞ ወደ ደርግ የሚሄድ ሰው ብዙ ነበር። እስከ መጨረሻ ጊዜ ምንም አንድ አመት ሁለት ዓመት እስኪቀረን ድረስ እሱ ችግር አይደለም። ልዩነት ካለው ልዩነት ካለው ማለት ነው። እነዚህ ሰዎች ልዩነት አለን ብለው ያው ተከራከሩ፣ መጨረሻ ላይ ወጡ። ከወጡ በኋላ የራሳቸው ድርጅት አቋቁሞ በፖለቲካ ውስጥ መሳተፍ መብታቸው ነው። አሁን ችግር የሆነው ግን የመጣህበትን የነበርክበትን ድርጅት አልነበረም ምንም አይነት ቁም ነገር የነበረው ድርጅት አልነበረም የሚል ድምዳሜ የሚያስጥ መጽሐፍ መጽሐፍ ግን እኔ ራሴ የሚዘገንን ነው። ራሱ መጽሐፉን ሳነበው ይዘገንነኝ ነበር። ለምን እሱ ራሱ የነበረበት ነው። አንዳንዱም ከሌላው በላይ ተዋናኝ ነኝ ብሎ ሲዘልበት የነበረ ነገር ነው። ሁለተኛ፣ ይሄ ድርጅት እኮ ሲመሰረት ሁሉም ድርጅቶች ሲንቁት የነበረ ድርጅት ነው ህወሓት። ሁሉም ሲበተኑ ይሄ ድርጅት መላውን የትግራይ ህዝብ አንቀሳቅሶ ከሌሎች ድርጅቶች ግንባር ፈጥሮ የመላውን የኢትዮጵያ ህዝብ አንቀሳቅሶ በአፍሪካ ውስጥ ከፍተኛ ሰራዊት የነበረውን ደርግ አምበርክኮ የጣለ ድርጅት ነው። በጣም ሪፋይንድ የሆነ ፖለቲካ የሚያውቅ ድርጅት ነው። ኢትዮጵያ ለመጀመሪያ ጊዜ የዚህን ያህል ጊዜ በሰላም ስትኖር በታሪኳ የመጀመሪያ ጊዜ ነው። ከተገበሩ መጽሐፍ ሲጽፉ ይሄ ድርጅት እንዳልነበረ ነው ተመልሼ ሳየው እያሉ ሳይነሱ ሳይገባቸው ነው የጻፉት። እንግዲህ ሰውየው ማስደሰት የፈለጉት ሰው ይኖራል። ማስደሰት የፈለጉት ደግሞ አሁን ያሉበት ካምፕ ነው። ያ ካምፕ የኤክስትሪሚዝም ካምፕ ነው። እሱን ማስደሰት ፈልገዋል። እሱን ማስደሰት ስለፈለገ ደግሞ ያ ሁሉ ዝባዝን የያዘ መጽሐፍ ተጽፏል። ምናልባት እሱ ጊዜ ስናገኝ፣ መልስም የሚገባው አይደለም፣ ለዛም የሚበቃ መጽሐፍ አይደለም ግን አትሊስት አንዳንድ እውነታዎች ግን ያልነበሩ ነገሮች የተካተቱበት ስላልሆነ አልነበሩም ብለን ግን መንገር የሚኖርብን ይመስለኛል። እናደርጋለን ግን፣ መጽሐፉ እኔ ምንም አይነት ሚዛን ሊሰጠው የሚገባ መጽሐፍ አይደለም። እንግዲህ የራሳቸው ማስታወሻ ነው የሚመስለው፣ ግን ደግሞ እሳቸው እዛ አክተር ሆነው ሲንቀሳቀሱ አላይ መጽሐፉ ውስጥ ሌላውን ነው የሚወርፉት። እሳቸው እዛ ገብቶ ምን እንደሰሩ የሚገልጽም አይደለም። ስለዚህ መጽሐፉ ምን እንደሆነም አልገባኝም። እንግዲህ ቀስ ብለን የመጽሐፉ ምንነት እናያለን። ለማንኛውም ግን እዛ ያሰፈሩት ነገር ግን እኔ ቆይተው የሚያፍሩበት ነው የሚበስል። ዶክተር አዲስ አለም ባለማ፣ እንግዲህ በቀጣይ ደግሞ ከምርጫው ጋር በተያያዘ እንገናኝ ይሆናል። ለዛሬ በጣም ነው የማመሰግነው። በጣም አመሰግናለሁ። እንግዲህ በተፈለግኩበት ጊዜ ይገኛለሁ።